በኢትዮጵያ በዘንድሮ ዓመት በደቡብ በሶማሌና ና በኦሮሚያ ክልል አንዳንድ ቦታዎች ከመኸር ዝናብ እጥረት ጋር በተያያዘ በድርቅ መጠቃታቸውን መንግስት ሲገልጽ ቆይቷል። ድርቁ በተከሰተባቸው በእነዚህ አካባቢዎች የሰው ሕይወት ሳይጠፋ በቁጥጥር ስር እየዋለ ነው ቢባልም የመማር ማስተማር ስራ ግን አስቸጋሪ የሆነ እንደመጣ እየተገለጸ ነው። በተለይም ሕይወታቸው ከግጦሽ መሬትና ከውሃ ጋር በእጅጉ የተቆራኘው የአርብቶ አደር አካባቢዎች በድርቁ ሳቢያ አካባቢ አካባቢያቸውን እየለቀቁ በመሆኑ ትምህርት ቤቶችን እስከ መዝጋት የሚያደርስ ችግር እየተከሰተ መሆኑን በድርቅ ከተጠቁት የኦሮሚያ አካባቢዎች አንዱ የሆነው የጉጂ ዞን የትምህርት ጽፈት ቤት ኃላፊ አቶ ነጋሽ ውላላ ተናግረዋል። እንደ አቶ ነጋሽ ገለጻ በ186 ትምህርት ቤቶች ወደ 52 ሺህ የሚጠጉ ተማሪዎች ለድርቅ ተጋላጭ ሆነዋል። ድርቁ ተገዝተዋል። ወደ 186 ትምህርት ቤቶች ለዚህ ለድርቁ ተጋልጠዋል። ወደ 52 ሺህ አካባቢ ተጨማሪዎች ተጋላጭ መሆናቸውን በዳታ ከዚህ በፊት አሰሳ አድርገን ሁለት ጊዜ ገምግመን አይተናል። ከቦታ በመዛወር ምክንያት ብቻ ሁለት ትምህርት ቤቶች ነው እስካሁን የተዘጉ ቶታሊ። ከነበሩበት ቦታ ህብረተሰቡ ተዛውሮ ሌላ ቦታ ስለሄደ በቦታ ላይ ማስተማር ስላልቻሉ፣ ጎሜ ዳለ የሚባል ወረዳ ውስጥ ሁለት ትምህርት ቤቶች ተዘግተዋል። የቦረና ዞን በኦሮሚያ ክልል በድርቅ ከተጎዱ አካባቢዎች አንዱ ነው። የዞኑ የትምህርት ጽህፈት ቤት ኃላፊ አቶ ጀልዴ ሳውቃ በበኩላቸው በጥቅምት ወር የተወሰነ ዝናብ በአካባቢው በመዝነቡ ተስፋ ተደርጎ የነበረ በመሆኑ ከሁለት ሺህ በላይ ያቋረጡ ተማሪዎችን ግማሾቹን የመመለስ ስራ ቢሰራም በአሁኑ ወቅት ባጋጠመው ከፍተኛ የውሃ ጥረት ሳቢያ ከስምንት መቶ በላይ ተማሪዎች አሁንም ከትምህርት ገበታቸው ርቀዋል ብለዋል። ስምንት መቶ አስራ አንድ ናቸው አቋርጦ ያሉ ተማሪዎች። አቋርጦ የነበረው ሁለት እስከ ሁለት ሺህ መደዋል እና መልሴን ያን ወቅቱን ያልጠበቀ ትንሽ ዝናብ ስናገኝ አሁን በቁጥር በነጅ ያለው ስምንት መቶ አስራ አንድ ተማሪ ነው። ፀሐይ እንደዙ ዝናብ ካልሰጠና በዙ ከገፋ ለተማሪ ውሃ መሰጠት ኤመርጀንሲ ፊዲንግ ራሱ መገኘት አለበት ለተማሪ። የብሔራዊ የአደጋ ስጋት ስራ አመራር ኮሚሽን የሕዝብ ግንኙነት ዳይሬክቶሬት ዳይሬክተር አቶ ደበበ ዘውዴ እንደገለጹት ኮሚሽኑ ከአሁን ቀደም በ600 ሚሊዮን ብር ተማሪዎቹን የመመገብ ስራ ማካሄዱን አስታውሰው፣ በአሁኑ ወቅትም ችግሩ በጠናባቸው አካባቢዎች ስራው ተጠናክሮ ይቀጥላል ብለዋል። በአሁኑ ሰዓት ባለው ቀደም ሲል በነበረው ቁጥርም ድርቁ አደጋ ማለት የድርቅ አደጋ በተከሰተባቸው ቦታዎች መንግስት ከፍተኛውን ድርሻ በመውሰድ የከስድስት መቶ ሚሊዮን ብር በላይ ወጪ በማድረግ የትምህርት ቤት ምገባ ፕሮግራም እየተካሄደም ነበር። ከዚያም በኋላ ባሉት ሁኔታዎች ተማሪዎች ከትምህርት ገበታቸው እንዳይስተጓጉሉ እንዳይቀሩ የማድረግ ስራዎች እየተሰሩ ነው። በትምህርት ሚኒስቴር የኮሚኒኬሽን ዳይሬክቶሬት ምክትል ዳይሬክተር ወይዘሮ አረጓ ማሞ በበኩላቸው በአሁኑ ሰዓት ችግሩን የመለየት ስራ እየተሰራ መሆኑን ገልጸው ተማሪዎቹን የመመገብና ያመለጣቸውን ትምህርት ክለሳ የማካሄድ ስራ እንደሚሰራ ተናግረዋል። ችግሩን በአሁኑ ሰዓት የመለየት ስራ እየተሰርቷል። ችግሩ ያለባቸው የተባሉ አካባቢዎችም በተለይ በአርብቶ አደሩ አካባቢ ነው። ይህንን ችግር ለመቅረፍ በአሁኑ ሰዓት የክልል መንግስታትና የፌዴራል መንግስትም ከፍተኛ የሆነ ርብርብ እያደረገ ይገኛል። ርብርቡም በተለይ ተማሪዎችን መግቦ ወደ ትምህርት ቤት ያለምንም ማቋረጥ ወደ ትምህርት ቤት መጥተው ትምህርታቸውን በአግባቡ እንዲከታተሉ ማድረግ ላይ ስራ ነው እየተሰራ ያለው። በአሁኑ ሰዓት ችግሩ ከኦሮሚያ ክልል ባሻገር በሶማሌና በደቡብ ክልሎችም ተመሳሳይ ነው ተብሏል። በአሁኑ ጊዜ በሶስት ክልሎች አንድ ሚሊዮን የሚደርሱ ተማሪዎች በድርቁ ሳቢያ ከትምህርት ገበታ መራቃቸውን ዘገባዎች ያመለ ያመለክታሉ።